ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 9 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም የምሽቱ የሙዚቃ ቃና ዝግጅት ሊያዝናናችሁ ተሰናድቷል። ከእኛ ጋር ሁኑ። አሁን ወደ መጀመሪያው ዝግጅት እናልፋለን። የቀዳማዊ ኃይለ ሥላሴ ሐውልት ጉዳይ የቀድሞው የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለሥላሴ ለአህጉሪቱ ነጻነትና ለአፍሪካ አንድነት ድርጅት ዛሬ የአፍሪካ ኅብረት ምስረታ ላበረከቱት አስተዋጽኦ የመታሰቢያ ሐውልት ይቆምላቸው ዘንድ በተደረሰው ውሳኔ መሠረት ባለፈው ቅዳሜ ጠቅላይ ሚኒስትር አብይ አሕመድና ሌሎችም የአህጉሪቱ መሪዎች የንጉሠ ነገሥቱ ቤተሰብ አባላት በተገኙበት ተመርቆ ተከፍቶአል። ለሌላው የኅብረቱ መሥራች ለጋናው የቀድሞ ፕሬዝደንት ኳሜን ኮርማ ከዓመታት በፊት የመታሰቢያ ሐውልት ሲቆም ለኢትዮጵያው ንጉሠ ነገሥትን በተመሳሳይ የመታሰቢያ ሐውልት ያለ መሠራቱ በጊዜው ከፍተኛ ንግግርና ቅሬታ ጭሮ እንደነበር አይዘነጋም። ለመሆኑ የመታሰቢያ ሐውልቱ መቆም ተጨባጭ ታሪካዊ ፋይዳ ይኖረው ይሆን? አንድምታውስ ምንድን ነው የሚሉትንና ሌሎች መሠረታዊ ጥያቄዎችን ጨምሮ አሉላ ከበደ የታሪክ አዋቂ ስለ አስፈላጊነቱም ሲሟገቱ የነበሩና ሌሎችንም ከጉዳዩ ጋር ግንኙነት ያላቸውን ጋብዞ አወያይቷል። ወደ ውይይቱ ፕሮፌሰር ሹመት ሲሻኝ በዚህ በዩናይት ስቴትስ ለረጅም ዓመታት በታሪክ መምህርነት ያገለገሉ በክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ መምህር፣ ዛሬ በባህር ዳር እንዲሁ በሙያው በማገልገል ላይ እንዳሉ ነው የተረዳሁት። አቶ ነቢያት አክሊሉ፣ አቶ እያልኩ ለደንቡ ላስተዋውቅ እንጂ በዚህ በዩናይት ስቴትስ የተወለድክና ያደግክ ወጣት አማርኛህና በኢትዮጵያ ጉዳዮች ቅርብ የሆነ ስሜትህ እንዳያሳስት እጠራጠራለሁ። ለሁሉም ሁለታችንም እንግዶቼን ለጊዜያችሁ አመሰግናለሁ። እኛም እናመሰግናለን። እኛም እናመሰግናለን። ባለፈው እሁድ አዲስ አበባ በሚገኘው የአፍሪቃ ህብረት ቅጥር ግቢ ውስጥ ከበርካታ አመታት ውዝግብ በኋላ የግርማዊ ቀዳማዊ አጼ ኃይለ ስላሴ መታሰቢያ ሀውልት ተመርቆ ተከፍቷል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የሌሎች አገራት መሪዎች የንጉሳዊያን ቤተሰቦች እንዲሁም ሌሎች የሚመለከታቸው ባሉበት ተመርቆ ለመከፈት ችሏል። ከዚህ ቀደም ሲያወዛግብ በነበረበት ጊዜ የኢትዮጵያ ታሪክ የኢትዮጵያ ቅርስ ነው፣ በዜግነት ያገባኛል በሚል አቶ ነቢያት ለስድስት አመታት የአፍሪቃ ህብረት መሪዎችን ጨምሮ የሚመለከታቸውን በመጠየቅ በርካታ ቦታዎች ደርስሃል። ለቀድሞ አፍሪቃ አንድነት ምስረታ ቁልፍ ሚና የነበራቸው ቀዳማዊ ኃይለ ስላሴ እንደ ጋናው ፕሬዚዳንት ንኩርማ ሁሉ ክብሩ ይገባቸዋል በሚል ሰት ሟገት ነበርና አሁን በቦታው ተገኝተህ አዲስ አበባ ነው ማነጋገር። እስኪ በስሜቱን እንደርድር ነቢያት፣ ስሜቱ በጣም ደስ የሚል ነው። ከስድስት ዓመታት በላይ የታገልንለት ዓላማ ስለነበረ በመሀል ብዙ ውጣ ውረድ ቢኖረውም በመጨረሻው ተሳክቶ በጠቅላይ ሚኒስትራችን በዶክተር አብይ አህመድ፣ ሌሎችም የአፍሪካ ህብረት መሪዎች በፕሬዚዳንት አዶ፣ በጋናው ፕሬዚዳንት፣ በፖል ካጋሜ፣ በአፍሪካ ህብረት ኮሚሽን ቸርፐርሰን ፋቂ መሐመት በመመረቁ እጅግ በጣም ደስ ብሎናል። ምናልባት ሚኒስትርም ደግሞ ልዩ ያደረገው ከመፈንቀለ መንግስቱ ከአስራ ዘጠኝ ስልሳ ስድስት አብዮት ወዲህ ንጉሳውያን ቤተሰቦች እንደዚህ በአንድነት ተሰባስበው ኦፊሻል በሆነ በኢትዮጵያ መንግስት ደረጃ ጥሪ ተደርጎላቸው ተሰባስበው አያውቁም ነበር። ይሄ መጀመሪያቸው ነው እንግዲህ ከዛን ቀን ጀምሮ ወዲህ እና ስሜቱ ለእኛ ለኢትዮጵያውያን፣ ለአፍሪካውያን በሙሉ በጣም በጣም ደስ የሚል ነበር። መልካም። ለምን በዚህ ጉዳይ ተሳብክ? እንዴት ልትሳተፍ ቻልክ? የሚልትን እና የመሳሰሉ ጥያቄዎች ወደ ኋላ ላይ እናነሳለን። ፕሮፌሰር ሹመት የታሪክ ጉዳይ ነው የምንነጋገርበትና እስኪ ታሪካዊ ፋይዳውን በመመርመር እንጀምር። ከዚህ ቀደም በአውሮፓውያኑ የዘመና አቆጣጠር ሁለት ሺ አስራ ሁለት ግድም ይህ ሀውልት ለአንደኛው ለቀድሞ የአፍሪካ አንድነት መስራች ለጋናው ፕሬዚዳንት እንዲቆም ሲወስን የቀዳማዊ ኃይለ ስላሴ ጉዳይ ወደ ጎን ተትቶ ነበር በሚል ውዝግብ ሲያስነሳ ታሪካዊ ፋይዳውን በመጥቀስ በውይይት ተሳትፈው ነበረ። ዛሬ እውን ሆኗል። ከጥቂት አመታት በኋላ ምንድን ነው ይላሉ? የዚህ መታሰቢያ ሐውልት መቆም ታሪካዊ ፋይዳው ምንድን ነው? እንደ ኢትዮጵያ ስላሉ አገሮች ታሪክ ምን ይጠቅማል? ታሪክ የማያቋርጥ ውይይት ነው ይባላል። በተወሰነ ወቅት ታሪክን የምናይበት እይታችን አተረጓጎማችን፣ የምንጩም ግዛትና ጥራት እየተለዋወጠ ስለሚሄድ በዚያው ልክ የታሪክ አገነዛዘብም እየተቀየረ ይመጣል። የዛሬ ሰባት ዓመት ስታነጋግሩ በእውነቱ በቀዳማዊ ኃይለ ስላሴ በዚህ ሐውልት ላይ ጥያቄ መነሳቱ ራሱ ሌሎችም ሳይሆን ቢኖሩ ኖሮ ከዋሚ ንክሩማ አልነበር የሚያስገርም ነው። ምክንያቱም እነ ከዋሚ ንክሩማ ወደ አፍሪካ አንድነት ወደ አፍሪካ ነጻነት መጣን የሚሉት በቀዳማዊ ኃይለስላሴ የአራያነት ነው። በእውነቱ ክዋሜ ንክሩማ ትልቅ ራዕይ ያለው መሪ ነው። እያንዳንዱ የአፍሪካ ሀገር ነጻነት ከአፍሪካ ህብረት ጋር ካልተገናዘበ በስተቀር ትርጉም የለውም ብሎ የታገለ ሰፋ ያለና ሩቅ አስተያየት የነበረው መሪ ነው። ነገር ግን ያንን ራዕዩን ወደ ተግባር እንዲጠጋ ያደረጉለት ቀዳማዊ ኃይለ ሥላሴ ናቸው። የአፍሪካን አንድነት ያለ ቀዳማዊ ኃይለ ሥላሴ አስተዋጽኦ መገመት ያስቸግራል። ስለዚህ ያንኔ በ2012 ቀዳማዊ ኃይለ ሥላሴ አሁን እንዳይቆም አለማሳሰብ ትልቅ የታሪክ ስህተት ነው። ብዙዎቹ በዚያ ወቅት በወሳኝ ቦታ ላይ የነበሩት ሰዎች ታሪክን እንደ መማሪያ ሳይሆን እንደ መዋጊያ መሳሪያ ከመጠቀም የመጣ አባዜ ነው። በእውነቱ ስተሩት አይመስለኝም የቀዳማዊ ኃይለሥላሴ ማስተዋጽኦ ነገር ግን ለቀዳማዊ ኃይለሥላሴም ሆነ ለኢትዮጵያ ታሪክ በነበራቸው አመለካከት ምክንያት ያሉ ቀና ሊሰጡት አልቻሉም። ዛሬ ይህ ስህተት መታረሙ ትልቅ በሳልነትና ልበሰፊነትም የሚያመለክት ነው፣ እና አግባብ ያለው እርማት ተካሂዷል። ይህንን በምናደርግበት ጊዜ ቀዳማዊ ኃይለሥላሴን ስላሴን ሁለገብ የሆነውን አስተዋጽቸውን ለመመስከር የተቋቋመ ሀውልት አይደለም። ይህ ሀውልት ምን ጥያቄ ሊነሳበት የማይችል የቀዳማዊ ኃይለሥላሴ ለአፍሪካ አንድነት ለአፍሪካ ነፃነት ላደረጉት ትግል እውቅና መስጠት ነው። ያ ደግሞ በማንኛውም የታሪክ መዘክር ጥያቄ ሊነሳበትና ጥርጣሬ ሊወር የሚችል አይደለም። መልካም ፕሮፌሰር ሹመት የቀዳማዊ ኃይለ ሥላሴ አስተዋጽኦ ሲባል በዝና ብዙዎች በሚጋሩት ስሜት ከሚገለጸው ባሻገር ታሪካዊ ጭብጡን፣ ዳራውን እንዲያስይዙን አንድ መሪ አልምቷል በተባለው ስራ እንደሚወደስ አጥፍቷል በተባለበት ነቀፌታ እንደሚቀርብበት ሁሉ በዚህ በዓለም አቀፍ ደረጃ ጭምር እውቅና በተሰጠው ይህ ለተለየ ክብርና አድናቆት የበቁበት ይልቁንም ደግሞ ለአፍሪካ አንድነት ምስረታ በቀዳሚነት ልዩና ከፍተኛ አስተዋጽኦ አድርገዋል የሚባሉባቸውን ስራዎች እስኪ ተጨባጭ ያድርጉልኝ። እሺ፣ የኢትዮጵያ አስተዋጽኦ የአፍሪካ አንድነትን በማቋቋም ቀደም ሲልም ብዙ ሀገሮች ነጻነታቸውን እንዲያገኙ ብቸኛ ድምጽ ሆና ለብዙ ጊዜ የታገለችው ኢትዮጵያ ናት። ያንንም የሚመሩት የነበሩት ቀዳማዊ ኃይለ ሥላሴ ናቸው። ካላቸው እጅግ በጣም ውሱን የሆነ በጀትና እጅግ በጣም ውሱን የሆነ የሰው ኃይል አንዱ የሉም የሚባሉትን ባለስልጣኖቻቸውን ለዚህ ጉዳይ ነው ያዋሉ። ብዙዎቻችሁ ታውቁታላችሁ። መጽሀፍ ግዛዛት ልዩ ካስተወልድም ከተማ ይፍሩን ከዚያ በኋላ ደግሞ የመጡትን ወጣት በውጭ ጉዳይ ሚኒስትር ይሰሩ የነበሩ ሰዎች በዛ ጊዜ ሌላ ደጋፊ ባልነበረበት ወቅት የአፓርታይድን ጉዳይ የሳውት ወስት አፍሪካን አሁን ናሚቢያ የተባለችውን ጉዳይ በዓለም ፍርድ ቤት ይዘው ይንከራከቱ የነበሩት የኢትዮጵያ መሪዎች ናቸው። እንደ አሁኑ አርባ ሀምሳ ስልሳ አገሮች በዙሪያቸው አልነበሩም፣ እና ይህንን እውቅና መካድ ኢትዮጵያም ለዚያ የከፈለችውን መስዋዕትነት ለማስታወስ አለመፈለግ ትልቅ የታሪክ ስተት ነበር ነው ምለውን መልካም ፕሮፌሰር ሹመት፣ ወደ ነቢያ ከመመለስ በፊት እርስዎ ጋር ልቆይ ነው። በኢትዮጵያ ጉዳይ ላይ በርካታ ጽሁፎችን ጽፈዋል። ወደ ኋላ መለስ ብሎም በቀድሞ የቀዳማ ኃይለ ስላሴ ዩኒቨርሲቲ ኮሌጅ፣ በዛሬው አዲስ አበባ ዩኒቨርሲቲ የመመረቂያ ጽሁፎም በኳሚን ኩርማና ፓን አፍሪካኒዝም የሚባለው እንቅስቃሴ ዙሪያ ያተኮረ እንደሆን ተረድቻለሁ። ቀዳማ ኃይለ ስላሴ በዚያ ዘመን፣ በዚያ ጊዜ የቅኝ ግዛት አፍሪቃን በወረረበት ዘመን እንዴት ተቻላቸው? እንዴትስ ያ ፍላጎት ሊመነጭ ቻለ? ኢትዮጵያ ራሱ በተደጋጋሚ ቅኝ ገዢዎች ኢላማ የነበረች ሀገር እንደመሆኗ ቻለ? ያን ምሳሌነትስ ማምጣት እንዴት ተከናወነ? አሁን እንደጠቀስከው እኔ በአስራ ዘጠኝ መቶ ስልሳ አምስት ዓመተ ምሕረት በኢትዮጵያ አስተዳደር ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በታሪክ ሲመረቅ የመመረቂያ ጽሑፌ ፓን አፍሪካኒዝም እንኳም ንክሩማ ነው። በዚያ ወቅት የነበሩ ወጣቶች በንክሩማ ሀሳብ እጅግ በጣም ተማርከል ነበረ። በዚያም የተነሳ ነው እንግዲህ በዚህ ላይ ጥናት እንዲያተኩር ያደረጉት እና በዚያም ጥናት እዚያም በኋላ ባደረጓቸው ምርምሮች የሚታየ ነገር በእውነቱ ቀዳማዊ ኃይለ ሥላሴ ኢትዮጵያን ወደ አፍሪካ ያዞሩ መሪ ናቸው ለማለት ያስደፍራል። ቀደም ሲሉ የነበሩት የኢትዮጵያ ነገስታት አብዛኛውን ትኩረታቸው በኢትዮጵያ ላይ የሚመጣውን አደጋ፣ እንዲሁም ኢትዮጵያ ልታገኝ የምትለው የፈልገውን እድል ካገኝበት ወደ ነበረው አቅጣጫ ነው። ቀደም ሲሉ ከመካከለኛው ዘመን ጀምሮ የነበሩት የኢትዮጵያ መንግስታት ትኩረት የተመለከት እንደሆነ በአብዛኛው ወደ ቀይ ባህር፣ ወደ መካከለኛው ምስራት ነው። ምክንያቱም ስጋቱ የሚመጣው ከዚያ አካባቢ ነው። ንግዱም ያለ ከጠቅላላ የዓለም ገበያው ያለ ወደዚያ ስለነበረ ብዙ ጊዜ ትኩረታቸው ወደዚያ ነው። ቀዳማዊ ኃይለ ሥላሴ ናቸው ግና ካልጋ ወራሽነት ጊዜ ጀምሮ አንደኛ በዓለም ደረጃ በማስተዋወቅ፣ ሁለተኛ ደግሞ ኢትዮጵያ ከሌሎቹ የአፍሪካ እህት ሀገሮች ጋራ የተሻለ ውንድና አላት ብለው ይህንንም በተግባር ለመተርጎም ያንን ሊያስፈጽሙ የሚችሉ ሰዎችን በመመደበር እንዲሁም ደግሞ በዓለም አቀፍ ደረጃ በጥቁሮች ላይ የሚደረገውን በደል እንደዚሁ ድምፅ በመሆን ምክንያቱም እንግዲህ ትንሽ ዘመናዊ ትምህርትን አይክፉበት እንጂ ስለጠመሱ ኢትዮጵያን የዚህ አካል መሆኗ ስለተረዱ፣ ለሌሎቹ ግልጽ ያልሆነው ነገር ኢትዮጵያ የአፍሪካ አካል መሆኗን ከሌላው አፍሪካ ልታገኝ የምትችለው ድጋፍና ጉልበት ለነሱ ታያቸው አይችልም። ቀዳማዊ ኃይለሥላሴ በተነሱበት ጊዜ ይሄ ግልጽ የሆነ መጥቷል። ስለዚህ ለሌሎቹ ያልታየው ለሳቸው ይታይ ነበር። እንግዲህ እኒህ ንጉሰ ነገስት ናቸው። አብዛኛው ይሄ ትልቅ ትግልና ኤክስትራ የሚያስመስል እንቅስቃሴ ነው። ያን ሲያደርጉ ደግሞ ተቃውሞም ነበረባቸው። አሁን እኔ የቀዳማዊ ስላሴን ለአፍሪካ ያደረጉትን አስተዋጽኦ በአብዛኛው የማሰምርበት ዋና ጉዳይ ይህን ሲያደርጉ ቀላል አልነበር። ምክንያቱም እሳቸው ድጋፋቸው የሚመጣው ከምዕራብ ነው። ቀዳማዊ ስላሴ እነዚህን የአፍሪካ ጉዳዮች በማራመዳቸው ከምዕራቡ የሚደርስ ጫና ነበረ። ለምሳሌ በደቡብ አፍሪካ በነበረው በአፓርታይድ ሲስተም ያንን በየጊዜው የኢትዮጵያ ባለስልጣናት የሚያወግዙበት ጊዜ ኢትዮጵያ በአብዛኛው ሳውዝ አፍሪካን ቦይኮት ሲታደሩ እንዲሁም ደግሞ የሳውዝ ዌስት አፍሪካን ጉዳይ በዓለም ፍርድ ቤት ይዛ ከላይቤሪያ ጋር ብቻ ሁና ይዛ ያንን በምታቀርበበት ጊዜ ከምዕራቡ ዓለም ከፍተኛ ጫና ነበረ። ኢትዮጵያ ደግሞ በምዕራቡ እርዳታ ላይ በጣም መተገር ነበረ። ስለዚህ ያም እንኳ ጫና ያለባቸው ነው። ይህም ተቋቁመው ነው ያን ሁሉ ግልጋሎት ያበረከቱት። በኋላ ለነጻነት ተዋጊዎች ቀጥታ የሆነ ድጋፍ ሁሉ እንዲሁም የእነሱን ጉዳይ በአለም አቀፍ መድረክ ላይ በማሰር ማቅረብ ሁሉ ያን ትግል በሚያካሄዱበት ጊዜ ቀላል አልነበረም ጫናው ከባድ ነበረ እና ያንን ሁሉ ተቋቁመው ቀዳማዊ ኃይለ ሥላሴ ይህን አስተዋጽኦ ያደረጉት እና ለአንድ ንጉሰ ነገስት አብዮታዊ ላልሆነ ንጉሰ ነገስት ይሄ ተግባር ከፍተኛ አንድምታ ያለው ነው መልካም ምሳሌነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች ፈተናዎችን ጨምረን ገፋ አድርገን እንመለከታለን። ነቢያት ወደ አንተ ልምጣ። ቀደም ብዬ እንደ ጠቆምኩት በዚህ በዩናይት ስቴትስ ተወልድ በዚህ በዩናይት ስቴትስ አድገ ይልቁንም በዩናይት ስቴትስ የትምህርት ስርዓት ውስጥ ላለፈ ሰው የአፍሪቃ የቤተሰብ ታሪክ ፍለጋው ተፈጥሯዊ ሂደትም ቢሆን አንተ በሄድከው ደረጃ መግፋትና ቀደም ብዬ እንደ ጠቀምኩት በዚህ ሰዓት ፕሮግራማችን የሚከታተሉ በእርግጥ ኢትዮጵያ ውስጥ ያደገ አደለም ሞይ ስኪሎ ድረስ ለባህልም ሆነ ለቋንቋ ያለህ ቅርበት ያስገርማል። እንዴት ግን በዚህ ጉዳይ ለትሳብ ቻል የቀዳማ ኃይለ ስላሴ ሀውልት ቀደም ብለው ፕሮፌሰር ሹመት በገለጹት ደረጃ ወሳኝ አስፈላጊ መሆኑ ግልጽም ቢሆን ለአንተ ሩቅ ይመስላልና በተለምዶ መንገድ ስንመለከተው እንዴት ተሳብክ? እንዴትስ ወደዚህ ጉዳይ ገባህ? በዚህ ጉዳይ ላይ ትኩረት ያደረገ ድርጅት ስላሴ በሚል ያቋቋምከው ድርጅትንም ትመራለህ እና ከሌሎች የአፍሪካ መሪዎች ጋር መጻጻፍ፣ ለኢትዮጵያ መሪዎች መጻፍ፣ በርካታ ስራዎችን ማድረግህም በጊዜው ተከታትለናል። እስኪ አስረዳን። እሺ፣ ቀደም ሲል እንደተናገርከው ለአድማጮቻችን እኔ አሜሪካን ሀገር ነው ተወልጅ ያደግኩት እዛ ቶ ልጄ ባድግም በቤተሰቦች ምክንያት የኢትዮጵያን ታሪክና ባህል እንዳከብር ለማክበር ችያለሁኝ ለማወቅም ችያለሁኝ እና የኢትዮጵያን ታሪክ ጠንቅቄ ስለማወቅና በውስጥ ያለው ስነ ልቦና በኢትዮጵያዊነት የተቀረጸ በመሆኑ ነው ወደዚህ ውስጥ ልገባ የቻልኩት። ግርማዊነታቸው የሚገባቸውን የክብር ቦታ ባለመሰጠታቸው ትልቅ ታሪካዊ ክህደት መስሎ ስለታየኝ እኔ ደግሞ በኢትዮጵያ ታሪክ እጅግ በጣም የምኮራ ወጣት ስለሆንኩ ይሄ ነገር ልክ አይደለም። ለአጼ ኃይለ ሥላሴ ደግሞ የአፍሪካ ቅጥር ግቢ ውስጥ ሐውልት ሊቆምላቸው ይገባል በማለት ስላሴ ስታንዳርድ ፓን አፍሪካን መላ አፍሪካን ያካተተ ድርጅት በማቋቋም ወደ ግርማዊነታቸውን ሐውልት ለማቆም ከፍተኛ የቅስቀሳ ስራ ወደ ማድረግ ሂደት ውስጥ አመራው። ኦንላይን ፐቲሽን ወይም ደግሞ በቼንጅ ዳት ኦርግ አማካኝነት የፊርማ የማሰባሰብ ስራ ውስጥ ገብተን ነበር እና ከሁለት ሺ አራት መቶ በላይ ፊርማዎች አሰባስበን ነበር። ይኸውም ፊርማው ደግሞ ያው የአፍሪካ ሕብረት ውስጥ የግርማዊነታቸው ሐውልት ይቁም በሚል ነው እንቅስቃሴያችን ስናራምድ የነበረው እና ብዙ ደጋፊዎች ልናገኝ ችለን ነበር በወቅቱ እና ለአፍሪካ መሪዎች በመጽሐፍ ዩቱብም ላይ ከአርባ ሁለት ደቂቃ በላይ ለምን እንደሚገባቸው የጭፍን ደጋፊነት ሳይሆን ከአስራ ዘጠኝ ሀያ ሶስት ዓመተ ምህረት በፈረንጅ እስከ አስራ ዘጠኝ ሰባ አራት ዓመተ ምህረት ድረስ አጼ ኃይለ ሥላሴ ለአፍሪካ አንድነት ድርጅት ምስረታ ከዛም ቀደም ሲል ደግሞ በአፍሪካ በአህጉር ውስጥ በአፍሪካ በአህጉራችን ውስጥ ለነበሩት የነጻነት ትግሮች ምን አይነት እገዛ እያደረጉ እንደነበር በማስረዳት ለምን ሐውልት ሊቆምላቸው እንደሚገባ ከፍተኛ ትምህርታዊ የሆነ ሞልታ ሚዲያ ፕሬዘንቴሽን አቅርበን ነበር። ለኢትዮጵያ መንግስትም ጽፈን ነበር። ጥያቄያችንን እንዲቀበሉ ለማድረግ እንዲደግፉ ለማድረግ ከተወሰኑ የመንግስት ባለስልጣናት ጋር ተጻጽፌ ነበር። በግላቸው ጥያቄውን እንደሚደግፉ ለግርማዊነታቸው ሐውልት እንደሚቆም አምነው፣ ነገር ግን የኢትዮጵያን መንግስት ወክለው በጽሁፍ ያንን ሊያሰፉ እንደማይችሉ ነግረውኝ ነበር በወቅቱ። እሱ ግን ተስፋ ላስቆረጠኝም። ብዙ የአፍሪካ መሪዎች የእሳቸውን ታሪክ ስለሚያውቁ ኢትዮጵያ ደግሞ ለፓን አፍሪካኒዝም መፈጠር ዋና ምክንያት እንደሆነ ደግሞ የሚያውቁ አሉ። ቀደም ሲል ዶክተር ሹመት ጥሩ አድርገው ገልጸውታል፣ የአፄ ኃይለሥላሴን አስተዋጽኦ። ከአፄ ኃይለሥላሴ በፊት ደግሞ ብንመለከት በአስራ ስምንት ዘጠና ስድስት የአድዋ ድል ነው በአፄ ሚልክ የተመራው የአፄ ሚልክ የምሩት ጦርነት እና ያገኙት ድል ነው። ፓናፍሪካዝም እንዲፈጠር ያደረጉት ያ ድል የተገኘው በአስራ ስምንት ዘጠና ስድስት ሆኖ ሳለ በአስራ ስምንት ዘጠና ሰባት ዓመተ ምህረት ፓናፍሪካዝም የሚለው ቃል የተጸነሰው በጥቁር አሜሪካኖች ከአድዋ ድል ቀጥሎ ነው። ስለዚህ ኢትዮጵያዊነት ነው። እንደውም ያ ኢትዮጵያን በአንድነት ተረባርበው ያገኙት ውጤት ያገኙት ድል ነው ለፓናፍሪካዝም መፈጠር ምክንያት የሆነው እና በዛ ታሪካችን ላይ ተንተርሽ ነው ይህን ጥያቄ ያቀረብኩትና በመጨረሻ እንደዚህ ተሳክቶ ስኬታማ በመሆኑ ሁላችን ደስ ብሎናል፣ ለእኔም ደስ ብሎኛል። መልካም፣ በስነ ስርአቱም ተጋብዘህ ከዚህ ከዩናይት ስቴትስ ሄደህ መሳተፍና በውን ለመመስከር በቅተሃል። ነቢያት፣ የታሪክ ጥናት ለማድረግ ብዙ መሄድህንም ያመላክታል ያነሳሳቸው ሀሳቦች ባጭሩ የምትመልሰው ጥያቄ ልጠይቅ። በግል ቀደም ብለህ ያደረግካቸውን የሄድክበትን ጉዞ ለመጓዝ ምንድን ነው መነሻ የሆነ? የኢትዮጵያን ታሪክ ለማወቅ የአፍሪካን ታሪክ የቤተሰቦችህን ታሪክ ለማጥናት መፈለጉ ብዙ የሚከብድ አይመስልም። ከዛ ባለፈ ግን አሁን በተጓዝክበት ርቀት እንድትሄድ የኢትዮጵያን ታሪክ እንድትመረምር እንድትጠይቅ ማን አነሳሳ? ማን ምሳሌ ሆነህ በተለየ ስሜት የተሳብክ ይመስላልና አንዱ የግርባነታቸው ታሪክ በራሱ ሊሆን ይችላል የሌሎች ኢትዮጵያውያን። ግን ደግሞ በግሌ አያቴ ሻለቃ ለማዋል ታሪክ እጅግ በጣም አዎንታዊ ተጽዕኖ ፈጥሮብኛል። ኢትዮጵያን ታሪኳን እንዳከብር፣ በማንነቴ እንድኮራ እና ለሀገሬ ደግሞ መስዋዕት እንድከፍል በሚያስፈልገው ጉዳይ ለኢትዮጵያ ለሀገራችን ለወገን አለኝታ እንዲሆን በተለያየ ከትንሽነት እድሜ ጀምሮ እስከ ለተሞቱ ድረስ ብዙ ምክር ለግሶኛል እና የእሱ ተጽዕኖ ነው ብዬ ነው የማስበው። መልካም ፕሮፌሰር ሹመት ወደ መለስ የመጨረሻ ጥያቄ ልወርጉር። ቀደም ብለው በገለጹልን ታሪክ ውስጥ ከቅኝ ግዛት ነጻ ለመውጣት በአለም ዙሪያ በተደረጉ ተጋድሎች ቀዳማ ኃይለስላሴ ተሰሚነት ከማግኘታቸውም ዋና ትኩረታቸውም አድርገው በአስተዳደራቸው ውስጥ የሚገኙ ቀደም ስም ጠቅሰው ያነሷቸውን ታዋቂ መሪዎቻቸውን ሳይቀር በዛ መንገድ ማሰልፋቸውን ጠቅሰዋል። በአንጻሩ በትይዩ ደግሞ የነበሩ ፈተናዎችንም አመላክተዋልና በጥቁሩ ዓለም ያን ሀል ተቀባይነት ለማግኘት እንዴት አበቃቸው? የነጻነት ተጋድሎ የሚጠይቀው ፈተና ምናልባትም ብዙዎችን በራሳቸው ሁኔታ ውስጥ እንዲታጠሩ በሚያደርግበት ሌላ ቀርቶ ጥቁር አሜሪካውያንን ሁሉ በተለየ ስሜት ያነሳሳ መሆኑን የማርክስ ጋርቬን እንቅስቃሴ በታሪካዊ ምሳሌነት የሚጠቀሰውን ይጨምራል። ዓለም አቀፋዊ ይዘትም እንዲኖረው ያደረገ ይመስላል። እስኪ ባጭር እሱን ያስረዱ። አንደኛው እና ዋነኛው ቀደም ሲል ነቢያት ጠቅሶታል ከአፍሪካ ውጭ የነበሩ የአፍሪካ ተወላጆች ጥቁሮች ማለት ነው፣ ኢትዮጵያን ልክ አይሁዶች እስራኤልን እንደሚያዩት ነው ያዩ የነበረ። ዙሪያውን በሚያዩበት ጊዜ በአስራ ስምንተኛው ክፍለ ዘመን የሚሆን በአስራ ዘጠነኛው ክፍለ ዘመን በባርነቱ ዘመን ጥቁር ራሱን የሚያስተዳድርበት አገር ቢኖር ኢትዮጵያ ብቻ ነው፣ እና አንድ ቀን ልክ እስራኤል በአንድ ቀን ቀኑ ሲደርስ ትነሳለች እንደሚባለው የጥቁሩም ዘር ቀኑ ሲደርስ አንድ ቀን ተሰባስቦ ኢትዮጵያ ላይ ይነሳል የሚል ከፍተኛ የሆነ ተቀባይነት ያለው ሌጀንድ ይስፋፋ ነበረ። አፈታሪ አፈታሪካው፣ በኋላም በተለይ ከአድዋ በኋላ ይሄ እውነትም እየሆነ መጣ። ኢትዮጵያ እንደ ኃይል ተነስታለች። ኢትዮጵያ ለመጀመሪያ ጊዜ ማንም ጥቁር አድርጎት የማያውቀውን የነጭ ኃይል አሸንፋ የራሷ ነፃነት አረጋግጣለች። ይቺ ኢትዮጵያ በኋላ የሁላችንም መሰባሰቢያ ትሆናለች የሚለው ከአስራ ዘጠኝኛው ክፍለ ዘመን መጨረሻ እና ከሀያኛው ክፍለ ዘመን መጀመሪያ ጀምሮ እጅግ በጣም እየተስፋፋ ብዙዎችን ተስፋ እያደረጉባት ወደ ኢትዮጵያ እየተመለከቱ መሄድ ጀመሩ። በዚያ ጊዜ ነው ደግሞ ለመጀመሪያ ጊዜ በቅኝ ግዛት ትምህርት ቤቶች ውስጥ ዘመናዊ ትምህርት እየተማሩ አዳዲሱ ወጣት አፍሪካውያን በምዕራብ አፍሪካም በምስራቅ አፍሪካም እንደዚሁ ንቃት መጨመር የጀመሩት እና ይህ ሁኔታ ከማን ጋር ይሄዳል? ራስ ተፈሪ የተባሉ ወጣት በዚያ በወቅቱ ተራማጅ የሚባሉ መሪ የበቀሉበት ጊዜ ነው የነበር በአስራ ዘጠኝ መቶ ሀያዎቹ ጀምረው አውሮፓን ጎበኙ፣ ኢትዮጵያን አስተዋወቁ ይህ ለምኑ ጥቁር ትልቅ ተስፋ ነው የሆነው እና የዚህ የራስ ተሰሪያ ሙቭመንት የምንለው ከዚያ ጋር የተያያዘ ነው ቀደም ሲል በአድዋው ድል ጋራ ተያይዞ የተነሳው እውቅና አሁን እንዲያውም የበለጠ መልክና ቅርጽ እየያዘ አስተማማኝ የሆነ ዘመናዊም የሆነ ልዑን ኢትዮጵያ ውስጥ መነሳቱ እና በሱ ዙሪያ ይሄ ተስፋ እየተሰባሰበ ሄደ። ይበልጥ ደግሞ በፋሺስት ወረራ ጊዜ እሳቸውም በዓለም አቀፍ መድረክ ያደረጉት ታሪካዊ ንግግር የኢትዮጵያን ጉዳይ ለአምስት አመት እንዳይዳፈን ችቦውን ይዘው ሲያበሩ መቆየታቸው ይህ ሁሉ በኋላ ለመጣው በእሳቸው ዙሪያ መሰባሰብ እና እርሳቸውን ድምፅ የመስማት አዝማሚያ ከፍተኛ አስተዋጽኦ አድርጓል። አድማጮች የሌሎች ቀሪ ጥያቄዎቻችን ፕሮፌሰር ሹመት ሲሻኝ እና አቶ ነቢያት አክሊሉ የሚሰጡትን ምላሽ በተከታይ ፕሮግራማችን እናቀርባለን። ሙሉውንም በድረገጻችን እናቀርባለን። ለአሁኑ ግን ለጊዜያቸው ተወያዮቼን ፕሮፌሰር ሹመት ሲሻኝንና አቶ ነቢያት አክሊሉ ድምሴን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እኔም አሉላንም እንግዶቹንም አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ተከታዩ የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይጠብቃችኋል። ለእርሱ ላስረክባችሁ። ሰለሙን፣ አመሰግናለሁ የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ በያላችሁበት ሳምንታዊ የክብር ሰላምታዬ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ምርጥ ዜማዎችን ይዤላችሁ ቀርቢያለሁ። አዳዲስ ከወጡ አልበሞችን መካከል በቢልቦርድ ሰንጠረዥ ላይ በያዝ ነው ሳምንት በሽያጭ የበላይነቱን የያዙትንም አልበሞች እነግራችኋለሁ። የምሽ ፕሮግራማችንን የምንጀምረው ታዲያ ሀንጋ በተሰኘው በማዶና ዜማ ይሆናል። ሀንጋ በተሰኘው ተደናቂ የማዶና ዜማ ነው የምሽት ፕሮግራማችንን የጀመርነው። ይህ ዜማ የተጻፈውና የተቀነባበረው በራሷ በማዶና ሲሆን ዜማው እንደወጣ በዓለም በአርባ አንድ ሀገሮች የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትን ይዞ ነበር። በዩናይት ስቴትስ በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ ከደረሱት በርካታ የማዶና ዜማዎች ሀንጋ አንዱ ነው። በአድናቂዎቿ ዘንድ የፖፕ ንግሥት እየተባለች የምትጠራው የ59 ዓመቷ አርቲስት አሁንም አልፎ አልፎ ከሙዚቃው መድረክ አልጠፋችም። ቀጥለን የምናደምጠው ዜማ የቦብ ማርሊን ዜማ ይሆናል። ታዋቂው የሬጌ ንጉሥ ቦብ ማርሊ እንደ ኤሮፓን አቆጣጠር በ1979 ሰርቫይቫል ብሎ ባወጣው አልበም ውስጥ ካካተታቸው አስር ዜማዎች መካከል በመቀጠል የምናደምጠው ዚምባብዌ የተሰኘው ዜማው ይገኝበታል። Every man got the right to decide. Fight this little struggle? Cause that's እንደ ኢሮፕያን አቆጣጠር በ1979 ሰርቫይቫል በተሰኘው የቦብ ማርሌ አልበም ውስጥ ከተከተቱት ዜማዎች መካከል ዚምባብዌ የተሰኘውን ዜማውን ነበር ያደመጥነው። ቦብ ማርሌ ራሱ ነበር ይህንን ዜማ የጻፈው። በወቅቱ ሮዲሻ ተብላ ትጠራ የነበረው የአሁኒቷ ዚምባብዌ ከእንግሊዞች ቅኝ ግዛት ለመውጣት የሽምቅ ጦርነት ውጊያ ላይ ነበረች። ከዚያም በሮበርት ሙጋቤ መሪነት ዚምባብዌ ነጻ ወጣች። ዚምባብዌ ነጻነቷን ስንታከብር ቦብ ማርሌ በሳሊስበሪ በአሁኗ ስሟ ደግሞ ሀራሬ ተብላ በምትጠራው የዝምባብዌ ዋና ከተማ ተገኝቶ የሙዚቃ ትርኢት አሳይቶ ነበር። የተከበራቸው ሙዚቃ ቃና አድማጮች አሁንም ከቦብ ማርሌ ምርጥ ዜማዎች መካከል አይረን ላየን ዛየን የተሰኘውን ምርጥ ዜማውን እናድምጥ። ን ላየን ዛይን የተሰኘውን የቦብ ማርሊን ዜማ ነበር እያደመጥ ነው። ዜማው ከራስተፈሪያን እምነት ጋር የተገናኘ ነው። በዜማው ላይ ዛዮን ብሎ የሚጠራው ኢትዮጵያን ሲሆን፣ ዘላየን ያለው ደግሞ በቀድሞ የኢትዮጵያ ባንዲራ ላይ የሚገኘውን ይህ አንበሳ ምስል ነው። ሌላ ምርጥ የቦብ ማርሊን ዜማ ላሰማችሁና በዚህ ሳምንት በቢልቦርድ ሰንጠረዥ ላይ የበላይነቱን የያዙትን ዜማዎች ነግራቸዋለሁ። በቅድሚያ ግን ኩዲዩ ጉድ ቢ ላቭድ የተሰኘውን የቦብ ማርሊን ዜማ ነበር ያድመጥ ነው። አድማጮች፣ ወደ አሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁና አዳዲስ ከወጡ አልበሞች መካከል በዚህ እያሳለፍን ባለው ሳምንት በሽያጭ የበላይነት የያዙትን ብንመለከት ቡዲ ዊዝ ሁዲ የተሰኘው የሁዲ አልበም 47 ሺህ ቅጂ በመሸጥ የአንደኝነትን ደረጃ ሲይዝ፣ አይአም አይወዝ የተሰኘው የትወንቲ ዋን ሳቤጅ አልበም 40 ሺህ ቅጂን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን ፊውቸር ሄንድሪክስ ፕሬዘንት ዘ ዊዘርድ የተሰኘው የፊውቸር አልበም 15 ሺህ ቅጂን በመሸጥ የሶስተኝነትን ደረጃ ይዟል። በዚህ ሳምንት ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ የያዙትን ነጠላ ዜማዎች ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር ዊዝ አውት ሚ የተሰኘው የሄልሲ ዜማ በዚህ ሳምንት የሶስተኝነትን ደረጃ ሲይዝ፣ የሁለተኝነትን ደረጃ የያዘው ዜማ ደግሞ ሀፔር የተሰኘው የማሽሜሎና የባስቴል በጋራ የተጫወቱ ዜማ በዚህ ሳምንት የሁለተኝነትን ደረጃ ሲይዝ የሳምንቱ ምርጥ አንደኛ ዜማ ሰበን ሪንግስ የተሰኘው የአሪያና ግራንዴ ዜማ በዚህ ሳምንት የአንደኝነትን ደረጃ ይዟል። እስቲ ይህኑ የሳምንቱን ምርጥ አንደኛ ዜማ እያደመጥን እንቆይ። It's the Tiffany's and bottles of bubbles. Girls with tattoos who like getting in trouble. Lashes and diamonds, ATM machines. Buy myself all of my favorite things. Been through some bad. I should be a sap. Who would've thought it turned me to a savage? Rather be tied up with claws and no strings. Write my own checks like i would have a I get it, yeah. Um. በአሜሪካ ቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአንደኝነትን ደረጃ የያዘውን ሰቨን ሪንግስ የተሰኘውን የአሪያና ግራንዴን ዜማ ነበር ያደመጥነው። አድማጮቹ እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይልለዩ ጻፉልን፣ ደውሉልን። የስልክ ቁጥራችን 2 0 2 2 0 5 9 9 4 2 ሲሆን ለአማረ ሁለተኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 0 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። Yeah. Um. She wanna shop with Jay, play box with Jay. She wanna pillow fight in the middle of the night. She wanna drive my bands with five of her friends. She wanna creep past the blocks, spying again. She wanna roll with Jay, chase skios away. She wanna fight with lame chicks, blow my day. She wanna respect the rest. Kick me to the curb. If she find one strand ahead longer than her, she wanna uh -huh. in the jacuzzi. Uh -huh. Rub up in the mood. Uh -huh. access to the old crib, keys to the new. She wanna answer the phone, tattoo her arm. That's when I gotta send her back to her mom. She called me heartbreak. When we apart, it makes her on a piece of paper Scribble down. I hate ya, but she knows she loves Jay because she loves everything Jay. Say Jay doesn't know. Uh. Oh, <laughs> አይስብሬከር የተሰኘውን የመራያ ኬሪን ዜማ ነበር የተጫወት ነው። ጄዚ ነው ያጀባት። የተከበራቸው የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም አመሰግናለሁኝ። በሚቀጥለው ሳምንት እስከምንገናኝ ካርዲቢ ቦዳክ የለው እያለች በምትጫወተው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። ታዲያ እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል Ciao. Hey. They ain't so good. me if they want to. I'm they low. You can f with me if you want to. too. These expensive, these is red bottoms, these is bloody shoes. Hit the school, I can get them both. I don't want it too. And I'm quick, cutting. So don't get comfortable, look I don't dance now, I make money move. Say I don't gotta dance, I make money move. If I see you now speak, that means I don't with you, I'm a boss who a worker. worker, Try make bloody moves, now she say, she gon' do what a who, let's find out and see, Cardi B, you know where I'm at, you know where I be, you in the club, just to party, I'm there, I get paid a fee, I be in and out them bands so much, I know they tired of me, honestly, don't give a f*** about who ain't fond of me, drop two mixtapes in six months, we're breaking as hard as me, I don't bother with these... Don't let this bother me they see pictures they say ghosts some who they tryna to be Look, I might just chill in some babe. I might just chill with your boo. I might just spill on your babe. My p feel like a lake. He wanna swim with his face. I'm like, okay, okay. I let him get what he want. He buy me East Le and Lebron in the new whip. We're go fast as a horse. I got the trunk in the front. I'm the hottest in the street. Know you probably heard of me. Got a bag and fix my teeth. Hope you know it ain't cheap. And I pay my mama bills. I ain't got no time to chill. Think these chicks be mad at me? They baby father. Say, Look, Look, you can f with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both. I don't want to choose, and I'm quick cutting also. <laughs> don't get comfortable. Look, I don't dance now, I make money moves. Say, I don't gotta dance, I make money move. If I see you now speak, that means I do with you. I'm a boss to a worker. Try make bloody moves. If you a fool, you get popped. You a goofy, you a up, Don't you come around my way You can't hang around my block. And I just check my accounts turns out I'm rich, I'm rich, I'm rich. I put my hand above my hip, I bet you dip, he dip, she dip. I say, I get the money and go. Dip this is high like a stove. My glitter is gold. Tell that little fit her roll. I just a roll in no rolls I just came up in a rave. I need to fill up the tank. No, I need to fill up the safe. I need to let all these No, know they none of them. Go to dinner and steaks. Only the real can I used to live in the peas. Now it's a crib with a gay. Molly got charms. the life was the place, Hard to let these. Let these no, just in these, Forgot. I just wanna check the mail. Another check from all the You can fuck with me if you wanted to. These expensive. These is red bottoms. These is bloody shoes. Hit the store. I can get them both. I don't wanna tools. And I'm quick cutting. Oh, so don't get comfortable, look I don't dance now, I make money moves yeah, yeah, yeah. Say I don't gotta dance, I make money moves If I see you now I speak That means I don't with you I'm a boss to a worker I make bloody moves, bloody moves. Bloody moves. you can f me if you wanna These expensive, these is red bottoms, these is bloody shoes. Hit the school, I can get them both. I don't wanna tools and I'm quick, cutting also don't get comfortable. Look, I don't dance now. Yeah, ዛሬ ይካሄዳል ተብሎ የነበረው የናይጄሪያው ምርጫ ለሳምንት መተላለፉን የምርጫ ኮሚሽኑ አስታወቀ። የአካባቢ ዜና አውታሮች እንደዘገቡት አንዳንድ ለምርጫው አስፈላጊ የሆኑ ግብዓቶች ባለመሟላታቸው ነው ቀኑ የተላለፈው። ዩናይትድ ስቴትስ መራሹ የሶሪያ ዴሞክራቲክ ሰራዊት እንደገለጠው ባጉዝ በተሰኘችው አነስተኛ የሶሪያ መንደር ውስጥ የሚገኘውና ራሱን እስላማዊ መንግስት ብሎ የሚጠራው የሽብርተኛው ቡድን የመጨረሻ ይዞታ ተከቦ በሞት ሽረት ላይ ይገኛል። ራሱን የካፊሌት መንግስት ብሎ ያወጀው ቡድን ቀደም ሲል ሶሪያና ኢራቅ ውስጥ ከነበረው ሰፊ ይዞታ እንዲለቅ ተደርጎ በአሁኑ ወቅት በጣም አነስተኛ በሆኑ ቦታዎች ብቻ እንዳለ ታዋጊዎቹም ከባድ ጥቃት እየደረሰባቸው መሆኑ ታውቋል። የዩናይትድ ስቴትሱ ምክትል ፕሬዚዳንት ማይክ ፔንስ ጀርመን ውስጥ በተካሄደ የሙኒክ ጉባኤ ላይ የአውሮፓ ሸሪኮቻቸውን ወቀሱ። ምክንያት በኢራንና በቬኔዙዌላ ላይ ቀዝቃዝ አቋም በማሰማታቸው ወይም በማሳየታቸው። አዲሱ አበበ ነኝ። ዜና በቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በእሁድ ምሽት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሶሎሞን አባተ ነኝ። ሰላም፣ በደህና ደሩ።